ከተሰጣቸው ፍቃድ ውጭ ተንቀሳቅሰዋል በሚል ታግደው የነበሩ በሰብአዊ መብት ጥበቃ ዙሪያ የሚሰሩ ድርጅቶች ዛሬ እገዳቸው ተነስተዋል። በኢትዮጵያ ሲቪል ማህበረሰቦች ድርጅት ባለሥልጣን በኅዳር ወር ውስጥ በቀናት ልዩነት እገዳ ተጥሎባቸው የነበሩ የመብቶችና ዲሞክራሲያዊ እድገት ማዕከል ካርድ፣ የህግ ባለሙያዎች ለሰብአዊ መብቶችና፣ ሰብአዊ ለሰብአዊ መብቶች በኢትዮጵያ የተባሉ ድርጅቶች ናቸው እገዳ ተጥሎባቸው የነበሩት። በዚህ ጉዳይ ላይ ኬኔዲ አባተ ቀጣዩን ዘገባ አሰናድተዋል። አቶ አማህ መኮንን የህግ ባለሙያዎች ለሰብአዊ መብቶች ዋና ዲሬክተር፣ ለቃለ መጠይቁ ፈቃደኛ ስለሆኑ በጣም አመሰግናለሁ። እንግዲህ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ተጥሎባቸው የነበረው እግድ ስለመነሳቱ የሚገልጹ መረጃዎች ደርሰውናል እና ሊያረጋግጡልን ይችላሉ? እንደሚታወቀው፣ ያው እንግዲህ ኤጀንሲው ባለስልጣኑ ማለት ነው፣ ፖለቲካ ገለልተኛነት አላሳያችሁም የሀገርን ጥቅም የሚጎዳ ስራ ላይ ለምንደን እንዳናረግ የፋይናንስ እንቅስቃሴ ለምን እንዳናረግ እግድ ጥሎብን ቆይቷል። ያ ጉዳይ ይስተካከል፣ ያው በመነጋገር በመግባባት እናደረገው ይመረታል በሚል ከኤጀንሲው ባለስልጣኖች ጋር ተነጋግረናል። እንግዲህ የፈጀውን ጊዜ ፈጅቶ ዛሬ ላይ ያው እገዳው የተነሳ መሆኑን የሚገልጽ ደብዳቤ ደርሶናል። አልሰራችሁም የሚሉ ነጥቦች የተካተቱበት ማስጠንቀቂያ ለእኛ ደርሶናል። እዚህ ላይ ነው ያለ ነው። የሶስቱም ድርጅቶች ነው እግድ የተነሳው። በእኛ በኩል እርግጠኛ ነን፣ የሁለቱም ድርጅቶችም እግዶች እግድ መነሳቱን ማስጠንቀቂያ እነሱ ጋር መድረቱን አውቃለሁ። ስለዚህ አሁን የተዘጉት አካውንቶቻችሁ ተከፍተው ለሰራተኞቻችሁ ደሞዝ መክፈልና ስራችሁን መቀጠል ይችላችኋል ማለት ነው ውሳኔ የደረሰን ስለዚህ በተለይ እግዱ የተነሳበትም በተለይ ለባንክ እግዱ ማንሻ ደብዳቤ ዛሬ ለባንኩ ዋና መስሪያ ቤት ነው የተጻፈው፣ እዛ ደርሷል። ባንኩ ዋና መስሪያ ቤት ደግሞ እንግዲህ ባለው አሰራር እኛ አካውንቶች ላሉበት ቅርንጫፎች ደብዳቤ ይጽፋል ማለት ነው። ከነገ ጀምሮ ፋይናንሳችን ማንቀሳቀስ እንጀምራለን። ስራዎቻችንን ግን ያው ምናልባት አንዳንድ ፕሮግራሞቻችንን እንደገና መቀለስ ሊኖርብን ይችላል። እቅዶቻችንን ማለት ነው፣ ከታይም አንጻር፣ ከጊዜ አንጻር እንደገና መቀለስ ሊኖርብን ይችላል። ያንን ከነገ ጀምሮ ማድረግ የምንችልበት ሁኔታ ተፈጥሯል ማለት ነው። እሺ፣ እጅግ በጣም አመሰግናለሁ፣ አመሰግናለሁ።